I of a man. በየስንት ቀኑ ነው የምታገኘው? በየአራት ቀኑ በየአምስት ቀኑ ሊመጣ ይችላል። ጭራችሁንም አይወጣም ወደ ላይ ወደ ዳገቱ ታች ነው አንድ ሰው ነው የሚያስቀዳው። በቃ መሸጥ መለወጥ እዛ የአንድ ሰው ብቻ ነው ወንዙ ዳር ያለ። ሌላ ወደ ላይ ያለው እየገዛ ነው የሚጠቀሙ። የፈረቃው ከቀበሌ ዜሮ አራት እና ዜሮ ሶስት ውጭ ሌላ ቦታ ላይ ውሃ አለ ብለን ነው የምናስቡ። ሬት አካባቢ ነው ዋጥረት ያለው። የለም ያንቺ ሁን የለም። ሮ ነው ሮ ነው ድሬዳዋን ፓሪስንና ለንደንን እንቃኛለን። በቅድሚያ ወደ ድሬዳዋው ፕሮጀክት እንዝለቅ። በዘጠኝ ሚሊዮን ብር ወጪ የተገነባው የድሬዳዋ ውሃ ፕሮጀክት ዛሬ ተመርቋል። ፕሮጀክቱ የከተማይቱን የውሃ አቅርቦት ከአርባ አምስት ከመቶ ወደ ዘጠና ከመቶ እንደሚያሳድግ ተገልጿል። የውሃና መስኖ ሚኒስቴር ከተማይቱን ወደፊትም በሌሎችም ዘርፎች መደገፉን እንደሚቀጥል በምረቃው ሥነ ሥርዓት ላይ የተገኙት ሚኒስትሩ ስለ ሺህ በቀለ ተናግረዋል። አዲስ ቸኮል እዚያው ነበር። ለበርካታ ዓመታት የድሬዷ መልካም አስተዳደር ቁልፍ ችግር ሆኖ የዘለቀውን የንጹህ መጠጥ ውሃ አቅርቦት ጥያቄ ይፈታል የተባለ ፕሮጀክት ዛሬ በድሬዷ ቦረንዳጀን ተመርቋል። ፕሮጀክቱ በዓለም ባንክ 18 ሚሊዮን ዶላር ብድር፣ 42 ሚሊዮን ዶላር እርዳታ እንዲሁም በድሬዷ 375 ሚሊዮን ብር በጀት በአጠቃላይ 900 ሚሊዮን ብር ወጪ እንደሆነበት በመድረኩ ተገልጿል። የድሬዷ ዋና ፍሳሽ ባለስልጣን ኃላፊ አቶ መሐመድ ሙሴ በተለይ ለቪኦኤ ስለ ፕሮጀክቱ እንዲህ ይላሉ አዲስ አበባ ካሉት ውጭ በተለይም በሀገር ደረጃ ትልቁ የውሃ ፕሮጀክት ነው። አስራ አራት የውሃ ጉድጓዶች 500 እስከ 9 ሺህ ሜትር ኪዩ መያዝ አቅም ያላቸው ትላልቅ የውሃ ብርካዎች እና አራት ትላልቅ የመክፊያ ጣቢያዎች ደግሞ ፓምፒንግ ስቴሽን ብለን የምንጠራቸው ትላልቅ ጀኔሬተሮች እንዲሁም ደግሞ ራሱን የቻለ ትልቅ ለፕሮጀክቱ የሚያስፈልግ መብራት የተዘረጋበትና 92 ኪሎ ሜትር በላይ የመስመር ዝርጋታ የተዘረጋበት ነው። በጣም ሰፊ ፕሮጀክት ነው። ፕሮጀክቱ አጠቃላይ ሁለት የውሃ ክልሎች አሉት። አንዱ ቶሜ ብለን የምንጠራው ነው አምስት ጉድጓድና አንድ የመክፊያ ጣቢያ እንዲሁም ደግሞ አንድ ባለ አራት ሚሊየን ሊትር መያዝ የሚችል የማሰራጫ ብርካ አለው። ይሄ ፕሮጀክት ከነሐሴ 30 ጀምሮ ወደ አገልግሎት የገባበትና 2011 አዲስ ዓመት ለሕብረተሰቡ በዛ አካባቢ ላለው ሙሉ በሙሉ የውሃ አገልግሎት ያገኘበት ሁኔታ ነው ያለው እና ቀሪው ደግሞ ዘጠኝ ጉድጓዶችና አጠቃላይ ሶስት የመግፊያ ጣቢያ እንዲሁም ደግሞ ቀሪዎቹ ወደ ስምንት የሚሆኑ ብርካዎች የሚያዝ አቅማቸው ይለያያል። ትልቁ አራት ሚሊዮን ሊትር፣ ትንሹ ደግሞ አምስት መቶ ሺህ ሊትር የመያዝ አቅም ያላቸው ነው። ይህም ፕሮጀክት ቢሆን በተለያየ ደረጃ ነው ወደ አገልግሎት ያስገባ ነው። በምረቃው ላይ ንግግር ያደረጉት የድሬዶ አስተዳደር ምክትል ከንቲባ የሚሄደዋን የንጹህ መጠጥ ውሃ ሽፋን ከ45 ፐርሰንት ወደ 90 ፐርሰንት እንደሚያሳድገው ገልጸዋል። አቶ መሃዲ አክለውም ቀሪውን ያስተዳደሩን የውሃ ፍላጎት ለማሟላት ተጨማሪ 600 ሚሊዮን ብር እንደሚያስፈልግ ገልጸው ለዚህም የፌዴራል መንግስትን ድጋፍ ጠይቀዋል። ይህ ፕሮጀክት በተጀመረበት ወቅት በነበረው የበጀት እጥረት ምክንያት የከተማችን አንድ ቀበሌ የሆነው የመልካ ጅምዶ አካባቢ የተቀነሰ ከመሆኑም ባሻገር በአሁኑ ወቅት በ10 ሺዎች ለሚቆጠሩ ዜጎች የስራ እድል እንደሚፈጥር ለሚጠበቀው የኢንዱስትሪ ፓርክ አካባቢ ተገንብቶ በቅርቡ ስራ እንደሚጀመር ይጠበቃል ይጠበቃል ። በመሆኑም በቀጣይ በአካባቢው የተሟላ የውሃ አቅርቦት እንዲኖር ለማድረግ ለያዝነው እቅድ የውሃ መስኖ ኢነርጂ ሚኒስቴር፣ የገንዘብ ሚኒስቴር፣ የዓለም ባንክ ለዚህ ፕሮጀክት እውን መሆን ከጎናችን እንደምትሆኑ ሁሉ ድጋፋችሁ እንዳይለየን በዚህ አጋጣሚ አደራ ለማለት እፈልጋለሁ። በተጨማሪም እንደሚታወቀው በከተማችን የውሃ አቅርቦትና ስርጭት ላይ ትልቅ ተግዳሮት የሆነው የቧንቧ በካልሲየም ባይካርቦኔት ወይም በተለምዶ ጨው የመድፈን ችግር ነው። ለዚህ ችግር መፍትሄ የሚሰጥ ጥናት የተሰራ ቢሆንም ጥናቱን ተግባራዊ ለማድረግ የሚያስፈልገው በጀት ከአስተዳደሩ አቅም በላይ በመሆኑ ለዚህ ድጋፋቸው እንዳይለየን ለመጠየቅ እወዳለሁ። የፌዴራል ውሃ ማድና ኤነርጂ ሚኒስትር ዶክተር ስለሺ በቀለ በበኩላቸው ተቋማቸው የድሬዷን የመጠጥ ውሃ ብቻ ሳይሆን የፍሳሽ አወጋገድ ችግር ላይም ድጋፍ እንደሚያደርግን ያስታወቁት የከተማዋ አዲስ መስፋፋት ምክንያት የሚያስፈልጉ ማስፋፊያዎችን መስተዳደሩ ትኩረት በመስጠት ቅድም ክቡር ምክትል ከንቲባውና የውሃ አገልግሎ አገልግሎት ኃላፊ እንደገለጹት ማስፋፊያ ስራዎች እንዲሰሩ ከወዲሁ ለማሳሰብ ወዳለው ሚኒስቴር መስሪያ ቤቱም ከዚህ ስራ ጋር ከጎናችሁ እንደሚሆን ለመግለጽ ወዳለሁ። በዚህ አጋጣሚ በፌዴራል ደረጃ የተቀናጀ የከተማዎች ሳኒቴሽን ስርዓት ለመዘርጋት ከተመረጡ ሀያ ሶስት ከተሞች መካከል የድሬዳዋ ከተማ አንዷ በመሆኗ እንኳን ደስ ያላችሁ እያልኩኝ ይህንን የፍሳሽ አወጋገጥ ፕሮጀክት ከግቡ ለማድረስ የከተማ መስተዳደርና ህብረተሰቡ ከወሰን ማስከበር ጋር ያሉትን ችግሮች በጊዜው መቅረፍና ተገቢው ድጋፍ በማድረግ ፕሮጀክቱ በተያዘለት ጊዜ ምጣኔ እንዲጠናቀቅ እንዲያደርግ በዚህ አጋጣሚ ጥሬን ለማስተላለፍ እወዳለሁ። የድሬዳዋ የመጠጡ አቅርቦት ችግር የሞቃታማዋን ከተማ ነዋሪዎች ለዓመታት ሲያማርሩ የቆየ ነው። የአሜሪካ ድምጽ ሬዲዮም ተደጋጋሚ ሽፋኖችን ሲሰጥ ቆይቷል። የገንደ ቆሬ ከአባ ሰፈር ነዋሪ የሆኑት አቶ አክሊሉ ተፈራ እንዲህ ይላሉ። በየስንት ቀኑ ነው ታገኘ? በየአራት ቀኑ በየአምስት ቀኑ ሊመጣ ይችላል። ጭራችሁንም አይወጣም ወደ ላይ ወደ ዳገቱ ታች ነው አንድ ሰው ነው የሚያስቀዳው። በቃ መሸጥ መለወጥ እዛ የአንድ ሰው ብቻ ነው፣ ወንዙ ዳር ያለ ሌላ ወደ ላይ ያለው እየገዛ ነው የሚጠቀሙ። ከዚህ ባሻገር ሌሊት ሌሊት ብቻ ውሃ የሚመጣባቸው መኖራቸውንና ውሃውም የጥራት ችግር እንዳለበት፣ ክሎሪን በአግባቡ እንደማይጨመርበት ቅሬታ ይቀርባል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሀመድ ሙሴ ስለሚቀርበው ቅሬታ እንዲህ ይላሉ። ተፈረቃው ከቀበሌ 04 እና 03 ውጭ ሌላ ቦታ ላይ ውሃ አለ ብለን ነው የምናስበው። ከጥራት ጋር ተያይዘው ሁለት ነገር ነው ያለው ድሬዳዋ አንዱ ሃርድነስ ብለ የምንጠራው የካልሲየም ባይ ካርቦኔት ነው፣ መስመሮቹ በጨው የመዘጋት ማለት ነው። ሁለተኛው ውሃ አንዳንዴ ከለሩ ቀይ የመሆን ነው። ቶሜ ላይ ሄደ እንደሆነ ዛ ለማጣሪያ የሰራ ነው አለ። ዞሮ ዞሮ አሁንም ቢሆን ውሃው አንድ ሁለት ቀን ሳይመጣ ሲቀር መስመሩ ጋ በተለይ አይረን በተወሰነ መልኩ የድሬዳዋ ውሃ ስላለው ቀይ የሆነው የመምጣትና የተወሰነ ውሃውም ሲቆይ ሽታ የማምጣት ነገር አለው። ይሄ ከአይረን ጋር የሚያያዝ ነው፣ የተለየ የጥራት ችግር አይደለም። ዞሮ ዞሮ እነኛ ነገሮች ለአይን አንዳንዴ ቀይ የሆነው ሊያስጠላ ይችላል። የመጀመሪያ አንድና ሁለት ባልዲ እንደዛ ይሆናል ብዙ ጊዜና እሱን ከጤና ጋር ተያይዞ ችግር ባይኖረም ማለት ነው። የክሎሪኑ ከአሁን በፊት በእጅ ነበር ሲሞላ የነበረው አሁን በዚህ ፕሮጀክት ሙሉ ወደ ስራ ስናስገባ አውቶማቲክ ነው። እያንዳንዱ ከውሃ ጣቢያ የሚወጣውን ራሱ ሴንስ እያደረገ እየጨመረ የሚሄድበት ሁኔታ ነው ያለው እና ያንንም ችግር የምንወጣበት ሁኔታ ነው ያለው። ግን በየጊዜው በቤት ደረጃ በሪዘርቫር ውሃ ቦታዎች ላይ ቴስት እየተወሰደ ስራዎቹ እየተሰሩ ነው ና እነኚህ ነገሮች በህብረተሰቡ የሚነሱ ናቸው። ቅድም በጠቀስኩት መንገድ ከአገልግሎት አሰራር ጋር የሚያያዝ ከውሃ ጥራትም አጠቃላይ ያሉትን ነገሮች በየጊዜው እያየን በማስተካከል ላይ እንሰራለን። ባለፉት አመታት በዋናነት ውሃ ለህብረተሰቡ ማቅረብ ላይ ነው በጣም ትኩረታችን የነበረው። አሁን ግን ያን ውሃ ማቆየትና አገልግሎት አሰጣቱን ደግሞ ማሻሻል ላይ በተለየ መልኩ ትኩረት እንሰጣለን። አቶ መሐመድ እስከ ዛሬዋ ቀን ድረስ የውሃ ችግሩ ያልተቀረፈባቸው ከዚራና ገንደቆሬ እንደሆኑ ገልጸው እነሱም መስመራቸው ላይ ፍተሻ ተደርጎ በአንድ ሳምንት ውስጥ የፈረቃ ስርጭቱ ሙሉ በሙሉ እንደሚቀረፍ ገልጸዋል። ከዚህ በፊት የከፋ የውሃ ጥረት ካለባቸው ሰፈሮች አንዱ የሆነው የለጋሬ ነዋሪ የሆኑት ወይዘሮ ኑሪያ ሰኢድን ስለ ሰፈራቸው የውሃ ጥረት ጠይቂያቸው ነበር። ለጋሬ ፊት አካባቢ ነው የውሃ ጥረት ያለው ስድስት ዓመት የፈጀው ፕሮጀክት ተጓተተ እየተባለ የሚወቀስ ሲሆን አቶ መሐመድ ወቀሰው ተገቢ ነው ብለው መንስኤው ግን ከባለድርሻ አካላት በአግባቡ ያለመቀናጀትና በአማካሪዎችና ተቋራጮች በኩል ደግሞ ከማስፈጸም አቅሙ ውስንነት የተነሳ ነው ብለዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል ድሬዳዋ ላይ አመሰግናለሁ ለዘገባው።